The Voice of America. ኬንያ ካለፈው ዓመት አንስቶ በአንበጣ መንጋ ስትወረር ቆይታለች። ቀድሞ ይህንን ያክል ብዛት ያለው የአንበጣ መንጋ እንዳልታየም ተገልጿል። የአንበጣው መንጋ መላ ሀገሪቱን እንዲያዳርስ ያገዘው የአየር ንብረቱ መለወጥ እንደሆነ ተነግሯል። አሁን ታዲያ መንግስት ያንበጣውን መንጋ ለመከታተልና ለመቆጣጠር ያስችላል የተባለ አዲስ የተንቀሳቃሽ ስልክ አፕ መስራቱን ሪፖርተራችን አራሻ ራፕሳድ ዘግቧል። አዳነች ሳይት አቀርበዋለች። ከቁጥጥሩ ውጭ በሆነ መልኩ የሚዛመተው የአንበጣ መንጋ የኬንያን የምግብ ዋስትና አደጋ ላይ ጥሏል። ካለፈው ዓመት አንስቶ የበዛ ዝናብ ስለነበርና ኃይለኛ ነፋስ አንበብቶቹን በየአቅጣጫው እንዲበተኑ ከማድረጉም በላይ ቁጥራቸው በሶስት ትውልድ ደረጃ እንዲባዛ ማድረጉን በተባበሩት መንግስታት ድርጅት የሰለጠኑ የአንበጣ መንጋ እስካውት አኪሎ ክሪስቶፈር ገልጸዋል። አንበጦቹን በየሄዱበት የተከታተልኩና ምስል እያነሳው ዘገባ አቀርባለሁ። የእንቅስቃሴያቸውን አቅጣጫ በቪዲዮ እያነሳው በማቅረብ ባለስልጣኖች ያንበጣውን መንጋ እንዴት ሊቆጣጠሩ እንደሚችሉ አማክራለሁ። አኪሉ ክሪስቶፈር የአንበጦቹን እንቅስቃሴ የሚከታተሉት ኢሎከስትስ የተባለውን አፕ በመጠቀም መሆኑ ገልጸዋል። ይህ ጥረታቸው ገብርኤሎ ካታ እንደመሳሰሉት ባለስልጣኖች ትልቅ እርዳታ ነው ተብለዋል። ገብርኤሎ ካታ በሀገሪቱ የእርሻ ሚኒስቴር የቱርካና ወረዳ ባለስልጣን ናቸው። መስክ ሄደው የሚከታተሉት ስካውቶች የአንበጣ መንጋ ያለባቸውንና የሌለባቸውን ቦታዎች ለይተው ያሳውቁናል። ይህን የሚያደርጉት ደግሞ በተንቀሳቃሽ ስልካቸው ያለውን አፕ በመሙላት ነው። እንዲህ አይነቱ መረጃ የአንበጣውን መንጋ ለመከታተልና ለመቆጣጠር በምናደርገው እቅድ ይረዳናል። የአንበጣ መንጋ በእህል ምርት ላይ ሊያደርስ የሚችለው ጉዳት ሲታሰብ የስካውቶቹ ስራ ትልቅ አስተዋጽኦ እንዳለው አኪሎ ክሪስቶፈር ያብራራሉ። አንድ አንበጣ የክብደቱን ያህል ነው የሚበላው። በሚሊዮኖች የሚቆጠሩት አንበጦች ሲዘምጡ ታዲያ ያረፉባቸውን ዛፎች ሁሉ ብትመለከት ባዶ ነው የሚቀሩት። እርሻዎች ላይ እየዘመቱ ድምጥማጡን ያጠፉታል። ስለሆነም በምግብ ዋስትና ላይ ትልቅ ጉዳት ያደርሳሉ። ኬንያ ውስጥ የአንበጣ መንጋ እንቅስቃሴን የሚከታተሉት ክሪስቶፈርን የመሳሰሉት ስካውቶች በሚያቀርቡት መረጃ ላይ ተመስርተው የኬንያ ባለስልጣኖች የሀገሪቱን ምርት የሚያወድሙትን አንበጦች ለመከላከል እንደሚችሉ ታውቋል።